ጠቅላይ ሚኒስትር አብይ አህመድ ከህግና ከህገ መንግስት ሥርዓት ውጪ የመንግስት ስልጣን ለመጨበጥ የሚሞክሩ ያሏቸውን ኃይሎች በብርቱ አሳሰቡ። መንግስታቸው አገርንና ህዝብን ከጉዳት ለመጠበቅም ወሳኝ ያሉትን እርምጃ እንደሚወስድ በጥብቅ አስጠንቅቀዋል። መለስካቸው አመሃ ዝርዝሩን ይዟል። ጠቅላይ ሚኒስትሩ ዛሬ ረፋዱ ላይ ሳይታሰብ ነበረ ከጽህፈት ቤታቸው በኢትዮጵያ ቴሌቪዥን በወቅቱ የሀገሪቱ አንገብጋቢ የፖለቲካ ጉዳይ ላይ መግለጫ የሰጡት። ጠቅላይ ሚኒስትር አብይ በዚህ መግለጫቸው አበክረው ያወሱት ኮቪድ-19 ሌሎችን አያሌ ሀገራዊ ችግሮችን ጨምሮ የ2012 ሀገር አቀፍ ምርጫን እንዲተላለፍ ማድረጉ ያስከተለውን ፖለቲካዊ አጣብቅኝ እንዴት ማለፍ እንደሚቻለው ጠቅላይ ሚኒስትሩ የሚቀርቡት የመፍትሄ ሐሳቦች ሁሉ ሁሉንም የሚያረኩ ፍጹም እንደማይሆኑ አስገንዝበዋል። ይሁንና የመንግሥታቸውን መፍትሄ ዓላማዎች በዝርዝር አስቀምጠዋል። መንግስታዊነት ያልወጣ ሀገሪቱን ያለ መንግስት የማያስቀር በቀጣይ ምርጫውን የማድረጊያ ጊዜውን አጭርና ምቹ የሚያደርግ ኮቪድ አስራ ዘጠኝን ለመከላከል ያለንን አቅምና ዕድል የማያበላሽ የሕዝቡን ዴሞክራሲያዊ መብት ለጥቂቶች አሳልፎ የማይሰጥ አካሄዱ ለወደፊት ችግሮችንም እንድንፈታ መንገድ የሚከፍት መሆን እንዳለበት መንግስት ያምናል። ከጥቂት ሳምንታት በፊት የኢትዮጵያ ብሔራዊ ምርጫ ቦርድ ኮቪድ-19 ባሳደረው ተጽዕኖ ምክንያት ቀደም ሲል ያወጣውን የምርጫ መርሃ ግብር የጊዜ ሰሌዳ ከሰረዘ በኋላ የፖለቲካ ትኩሳቱ ከፍ እያለ መጥተዋል። በተለይም በሀገሪቱ ፓርላማ ለተፈጠረው ፖለቲካዊ አጣብቂኝ መፍትሄ ለመስጠት ያካሄዳቸው ጉባኤዎች እና ያሳለፋቸው ውሳኔዎችን ተከትሎ በየማዕዘኑ የሚሰጡት የፖለቲካ መግለጫዎችና የሚሰሙ ክርክሮች ወይንም አስተያየቶች የፖለቲካ ትኩሳቱን ልክና አቅጣጫዎች አሳይተዋል። ጠቅላይ ሚኒስትሩም እነዚህን ሁኔታዎች ካብራሩ በኋላ ነበረ ከህግና ከህገ መንግስቱ ስርዓት ውጪ ሊወሰዱ የሚታሰቡ እርምጃዎች ሁሉ መንግስታቸው እንደማይታገስ የገለጹት። የፌዴሬ ህገ መንግስት በአንቀጽ አምሳ የፌዴራል መንግስት ስልጣንና ተግባር ሲዘረዝር ቁጥር አንድ አድርጎ ያስቀምጠው ህገ መንግስቱን የመጠበቅና የመከላከል ኃላፊነት ነው። ይህንን ኃላፊነት ለመወጣት አስፈላጊውን እርምጃ ለመውሰድ ዝግጁ ነን። ይህንን ማድረግ የማንደራደርበት ህገ መንግስታዊ ግዴታችን ነው። በሕገ መንግስቱና በሕገ መንግስታዊ ሥርዓቱ ካልሆነ በስተቀር የጭረባ ምርጫ ለማድረግ መነሳት ሀገርንና ህዝብን ለከፋ አደጋ የሚዳርግ በመሆኑ መንግስት ሀገርንና የህዝብን ደህንነት ለመጠበቅ ሲል ወሳኝ እርምጃ ለመውሰድ ይገደዳል። ጠቅላይ ሚኒስትሩ ከዚህ በመለስ በሀገሪቱ ስልጣን ለመጨበጥ የሚፈልጉ የፖለቲካ ኃይሎች በሙሉ አሰራራቸው የሀገሪቱን ህጎች የተከተሉ መሆን እንዳለበት ከመግለጽ በተጨማሪም ሰብአዊነትንም ያማከለ እንዲሆን መክረዋል። ስልጣን የሚፈልጉ የፖለቲካ ኃይሎች የሐሳብ ክርክሮቻቸው ወጣቱንና እናቶችን በማይጎዳ መልኩ እንዲያደርጉት ይመከራሉ። ፖለቲከኞች ስልጣን እንዲይዙ ወጣቶች ማለቅ፣ እናቶች ማልቀስ፣ ቤቶች መፍረስ፣ ሕዝቦች መፈናቀል የለባቸው። የኢትዮጵያውያን ጫንቃ ይህንን ከሚሸከምበት ደረጃ አልፏል። የኮሮና ቫይረስ ስጋት ተጋርጦብን፣ የሀገር ሉዓላዊነትና ደህንነት ለአደጋ ተጋልጦ ባለበት ጊዜ ስልጣንን ያለ ምርጫና ከሕግ አግባብ ውጪ በሁከትና በብጥብጥ ካልሰጣችሁኝ አገር አተራምሳለሁ የሚለው ማንኛውም ኃይል እንደማንታገስ ከወዲሁ በግልጽ ለመንገር እንፈልጋለን። ለዚህም በሁሉም ረገድ በቂ ዝግጅት ያለን መሆኑን እንዲታወቅ እንፈልጋለን። የሀገሪቱ ጠቅላይ ሚኒስትር አብይ በአሁኑ ወቅት ከሚሰነዘሩ የፖለቲካ መፍትሄ ሀሳቦች መካከል የሽግግር መንግስት መቋቋም አለበት ለሚሉት ወገኖች ግልጽ መልእክት ያስተላለፉ ይመስላል። የሽግግር መንግስት የሚለው ሀሳብ ከሕግ አንጻር ብቻ ሳይሆን ካለንበት ነባራዊ ሁኔታ በንድፈ ሀሳብም ሆነ ከሽግግር ተሞክሮ አንጻር ለኢትዮጵያ የሚሆንና የሚበጅ አይደለም። በተለይም የኮቪድ አስራ ዘጠኝ ስጋት ባለበት እና የቀጠናችን ሁኔታ ለሀገር ለዋላዊነት ስጋት በደቀነበት ወቅት የሽግግር መንግስት እንመሰረታለን ብሎ መቋጫ የሌለው ውይይት ይባል ድርድር መጀመር ኃላፊነት የጐደለው ተግባር ነው። ሕገ ወጥ ብቻ ሳይሆን አደገኛም ነው። ያለ ምርጫም ሆነ ሕገ መንግሥታዊ እውቅና በሌለው ሕገ ወጥ ምርጫ ስልጣን ለመያዝ የሚደረግ እንቅስቃሴ ፍጹም ተቀባይነት እንደሌለውም አስገንዝበዋል። ይህ ብቻ አይደለም። ከሁለት ዓመታት ወዲህ የተጀመረው ለውጥ አብዮት እንዳልሆነም አስገንዝበዋል። በዚህ አጋጣሚ በግልጽ መታወቅ ያለበት ነገር አለ። በኢትዮጵያ ያለው ለውጥ ሪፎርም እንጂ አብዮት አይደለም። ሕገ መንግስት ቀይረን አዲስ ሕገ መንግስታዊ ስርዓት እየገነባን አይደለም። ገዢው ፓርቲም ታድሶና የሕዝብ ተቀባይነቱን ጨምሮ ገና ጀም አዲስ ጉልበትና አቅም ያለው በቀጣዩም ምርጫ እጅግ ሰፊ የማሸነፍ ዕድል ያለው ፓርቲ እንጂ ተሰናባችና ጀንበሩ ያዘቀዘቀ ስብስብ አይደለም። የኮቪድ አስራ ዘጠኝ ወረርሽኝን ተከትሎ ምርጫ ቦርድ የጊዜ ሰሌዳውን ከሰረዘ በኋላ ጎልተው ከሚሰሙ ሀሳቦች መካከል የሽግግር መንግሥት መመስረትና በትግራይ ክልል ደግሞ ህወሀት የራሱን ምርጫ ለማካሄድ ይፋ መግለጫ መፍተቱ የሚታወስ ነው። መለስካቸው አመሃ La DMS Radio Ka Addis